ከማህበረሰብ ለማህበረሰብ የሰርከስ ባለሙያ ሶስና ወጋየሁ ወደ ሀገረ አውስትራሊያ የመጡት ገና በለጋ ሕይወታቸው ነው። የሰርከስ ኢትዮጵያ የትዕይንት ተልኳቸውን ከውነው እንዳበቁ ወደ ሀገር ቤት መመለስ አላሹም። ጥገኝነት ጠየቁ። አቤቱታቸውም ተቀባይነት አገኘ። እናም ቀሩ። ለአመታት የሀገር አውስትራሊያ ነዋሪ ሆኑ። ግና ሙጥኝ አላሉም። በዘጠኝ ዓመት የልጅነት ዕድሜያቸው ሰርከስ ወደ ጀመሩባት የትውልድ ሀገራቸው ኢትዮጵያ ተመለሱ። ከኢትዮጵያ አልፎ ለ አህጉረ አፍሪካ በመድረክነት የታሰበ የሰርከስ ማዕከል መንጦጦ ፓርክ ገንብተው ለማገባደድ ተቃርበዋል። የግለ ህይወት ትረካቸው መነሻ ከውልደት ቀያቸው ነው። የተወለድኩት እዚሁ አዲስ አበባ ነው። በሜክሲኮ አካባቢ የሚገኘው በቀድሞ ስሙ ቅዱስ ጊዮርጊስ ቢራ ፋብሪካ በአሁኑ ጊዜ ኢትዮጵያ በሚባለው ቅጥር ግቢ ኮምፓውንድ አለው። እዛ ውስጥ ነው የተወለድኩት። አባቴ የረዥም ዓመት ነው እዛ የሰራው። ከዛ የመጀመሪያ ደረጃ ትምህርት ቤዜ በቅዱስ ጊዮርጊስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማርኩኝ። ከዛም በስመልሳቴ ከዛም እንግዲህ የአውስትራሊያ መጥቼ ደግሞ ማርቢሎንግ ሰኮንደሪ ኮሌጅ ከዛም ስዊንበርን ዩኒቨርሲቲ የመጀመሪያ ዲግሪን በፐርፎርሚንግ አርት ሰራው። ሁለተኛ ዲግሪን ደግሞ ከናሽናል ሰርከስ ስኩል አውስትራሊያ ከሚገኘው ሁለተኛ ዲግሪ ንዛ ተማርኩ ማለት ነው። ትምህርቴ እንግዲህ ይህን ይመስላል። ሰርከስ ው በለጋ ዕድሜ የሚጀመር የጂምናስቲክ ስፖርት አይነት ነው። የሰርከስ ህይወት ውስጥ እንዴት ሊገቡ ቻሉ? ሰርከሱ ወደ እርስዎ መጣ ወይስ እርስዎ ወደ ሰርከሱ ሄዱ? አስሊ እኔ ሰርከስ ሲጀምር ሰርከስ ኢትዮጵያ ውስጥ እራሱ አልተጀመረም ነበረ። እኔ ሰርከስ ጥበብ መሆኑንም አላቅም። የስድስት አመት ዕድሜ ነው የነበረኝ። እና በቴሌቪዥን አርብ አርብ የሚታይ ትርኢት ነበረ ያንን ትርኢት በማየት እና ሳሎን ቤት ውስጥ እንደዚህ በመገለባበጥ በመጠጣጠፍ ቤተሰቦቼም ሲያዩ ለእነሱን በማሳየት እንግዲህ የመጀመሪያ ደንሶቼ ቤተሰቦቼ ናቸው። በዛ ነው የጀመርኩት፣ እንደቀል። ከዛም ግን ሰባት አመት ልጅ ያለው እንደዚሁ አራት ኪሎ የስፖርት ማዕከል ወይም ወክማ የሚባለው ጂምናስቲክ ስልጠና እንደሚሰጡ ስለተረዳን ወደዛ ገባሁ ማለት ነው። እዛ ነው በጂምናስቲክ ያደግኩት። ጂምናስቲክ ሻምፒዮኑም ነበርኩኝ የዘጠኛ እና የአስራ አንድ ዓመት እያለሁ። ከዛ ነው እንግዲህ ሰርከስ ኢትዮጵያ ሲጀመር ኦርፎርም ሲያደርግ ከተማ ላይ ያሉ ታለንት ያላቸው ከሰርከስ ቀራረብ ጥበብ ያላቸው ልጆች በሙሉ ሰብስበው ሲያስገቡ እኔም ከዛ ከወክማ ተመርጬ ወደዛ ልገባ ቻልኩኝ ማለት ነው። ያሬድ ሰቱ የሚባል ኛ ሲኒየር ጂምናስቲክ የሚሰራ ነበረ። እሱ ኖሪ ሶ አደርጉኝ እንዲያውም፣ ወደዛ እንድገባ ያደረገኝ። ከዛም እንግዲህ ሰርክስ ኢትዮጵያ ላይ ስንሄድ ደግሞ ልክ እንደኒው አይነት ኮመን ኢንተረስት ያላቸው ልጆች ብዙ አገኘን። እዛ መሰልጠን ጀመርን። በየዊኬንዱ ለሎካል ኦዲየንስ ስለ ኤችይቪ፣ ስለ እጅ መታጠብ፣ የህፃናቶች የተለያዩ ነገሮች እየሰራን ማህበረሰቡን ማስተማር ጀመርን ማለት ነው። ብዙም አልቆየንም ከናሽናል ቱር ሲጀምር የመጀመሪያው ቱራችንን በኔዘርላንድ ሀገር ኔዘርላንድ ኩን ሀያ አምስት አባላትን የያዘ እና ሌሎች ደግሞ አራት ተጨማሪ ክሩ የያዘ ግሩፕ ወደዛ ሄደ ማለት ነው። ወደዛ ሄደው ባህላዊ መሳሪያ ያለው ሙሉ ቲም ይዞ ፐርፎርም አደረገ ማለት ነው። በዛም የቴሌቪዥን ሾዎች የኛ መጋበዝ ጀመሩ። አውሮፓ ውስጥ ያሉ ፕሮዲሰሮች እና ማናጀሮች ስላዩን ሞወር ወደ አውሮፓ የሚሄድ እና ወደ ተለያየ ሀገር የሚሄድ በጣም በቲኔጀር ነን ያንን በየሀገሩ የሚሄድ እድል አጋጠመን ማለት ነው። በዚህም አጋጣሚ ነው እንግዲህ ወደ አውስትራሊያ የመጣ ነው እና አውስትራሊያ መጥተን አደላይድ ፌስቲቫል፣ ሲድኒ ፌስቲቫል፣ ካንቤራም የተለያዩ ትሪቶችን አቅርበን እንግዲህ ኑሮዬን ወደ ሜልበርን በማድረግ ኑሮዬን ሜልበርን ጀመርኩ ማለት ነው። ወደ ሀገር ቤት ከመመለስ ፈንታ አውስትሬሊያ ውስጥ ለመቅረት ከምን አኳያ ነው ከውሳኔ ላይ ልትደርሱ የበቃችሁት? በተለይ በግል እርስዎ ነው በተመለከተ አስራ አምስት ነ ነበር ነው እና ኦልሬዲ ዘጠኞቹ ቀርተዋል። ከዛ ሁለት ሁለት ብለው ቀርተዋል። ከዛ እኔና ጓደኛዬ ደግሞ ይኖ በቃ በዛ በሰዓቱ መቅረት ስለነበረብን እኔና መሌ በቃ ቀረን። ግን የቀረንበት ምክንያት በጣም ከባድ ኬዝም ስለነበረው ነው። ሲጀመር የውጭ ምቅረት ሀሳብ በአብዛኛዎቻችን አልነበረንም። እኔ ቤተሰቦቼን በሰላም በቃ ከአራት ወር በኋላ አገኛቸዋለሁ ብዬ ከአውስትራሊያ በኋላ ወደ ፈረንሳይ ሄደን የተለያዩ አውሮፓ ሀገሮች መንሄድ ነበረ እና አውስትራሊያ ላይ የመጀመሪያ የቱሩ መጀመሪያ ነው ያሁኑላ ብዬን የመጣውት እንጂ አባቴም ከአይኑ እንድንሄድበት አይፈልግም ነበረ እና ምንም እንደዚህ አይነት ሀሳብ ኖሮኝ አይደለም። አውስትራሊያ ስመጣ ምንም አይነት ዘመድም ምንም አይነት የቤተሰብ ጓደኛም የለም። በሰዓት ግን ምንድን ነው ሰርከስ ውስጥ የነበሩት አንዳንድ ነገሮች አለመግባባት ፈጠሩ። እኛም የጠየቅናቸው ነገሮች ነበሩ፣ እነሱም መልስ አጡ። ከዛ በተረፈ ደግሞ አንዳንድ በጣም ደስ የማይሉ ነገሮች ነበሩ በጣም እና እነኚህ ነገሮች ደግሞ አንድ ቀን ሚዲያ ላይ ቢወጡ የሆነ ቦታ ላይ ቢወጡ ሰርከሱ አት ሪስክ ይሆናል ወይም በልጅነት ጀምሮ የለፋውበት ነገር መና ነበር የሚቀረው። ስለዚህ ያንን ውሳኔ በጣም ከባድ ውሳኔ ነው በሰዓቱ። በጣም ሪሜምበር እኔ ስንት ዘመን እንዳለቀስኩ አውቀዋለሁ። ግን ቀረ ለምን በቃ የሚለወጥ ነገር ብዙ ነገር ስላሌለ ከዛም በተረፈ ደግሞ ያሉት ነገሮች በጣም ደስ የማይሉ ነገሮች ስለነበሩ በዛ ውስጥ ደግሞ ሙያተኛ ሆኑ። በቃ ነገ አንድ ነገር ቢፈጠር በቃ ይህ የምንወደው ነገር ከፊታችን ልም ብሎ መሄድ ነው የመሰለኝ እና በዛ ምክንያት ነው እንግዲህ ሜልበርን አድባር ተቀበለቻችሁ። ከዛ በኋላስ ህይወት እንዴት ተጀመረ? ሜልበርን ህይወቱ ምን ይመስል ነበር? በጣም ኢንተረስቲንግ ስቶሪ ነው። እንኳን ጠየቀኝ። ከዛ ሌሎቹ ወረዲ ሜልበርን መጥተዋል። እኛ ዛ ያንን ስላወቅን በባቡር መጣን መጣንና ባይኔቸር የሚሆን መቼስ ታክሲ የሚነዳም ሰው አይጠፋም፣ ኢትዮጵያ አይጠፋም ይቻል ከዛ እንዲ እንዲ ስንጠይቅ እንዳሉ አንድ ቤት እንደሆኑ አወቅን። እግዚአብሔር ይስጠው መቼ ሁል ጊዜ ዘመኑን ይባርከው። እውነቴን ነው የምነግርህ፣ ጋሻውና መርዲያን ከህይወታችን የማይወጡ ሰዎች ናቸው። አስራ አምስት ልጅ ቤታቸው ሳሎናቸው አድርገው ሁሉን ነገር አንስተው አስራ አምስት ብዙ ተጠርቅጧል። አስራ ሶስት ነበሩ እነሱ እኛ ስንመጣ አስራ አምስት መርዲያ በቃ በጆንያ ነው ይህንን እንትን ሽንኩርት፣ ምን በቃ ልክ ኤቭሪ ዴይ ድግት እንዳለበት ሰው ነው የምትሰራው። የተወሰነው ያለቅሳል፣ የተወሰነው እንትን ይላሉ። ምክንያቱም በቃ ርኖት ፋሚሊ የርገፋ ትዛ ስንመጣ በቃ ምን እንደሚያጋጥመን አናቅማየ። አይዟቹ አይዟቹ ምናምን እንግዲህ ደያንገስ የነበረው አስራ አንድ አመት እዛ በቃ ቁጭ ብለን ሳሎን ቤት ነው እንትን የምንለው ምግብ ታመጣለች። ከዛ ኢትዮጵያያኖቹ ለተወሰነ ጊዜ ቤት ስናገኝ ድረስ ተከፋፈሉን ተከፋፈሉን እና እንዲያውም እኔ የሚገርም ነገር ለሁለት ቀን ለምናምን ለሶስት ቀን ለሁለት ቀን እኔ ወሰታለሁ ብላ ሚሚጋ ነው የሄድኩትኝ። ቆንጅት ጋር እኔ እኔና መላኩ ሚሚጋ ሄደን እሷ ጋርም የተወሰነ ቀን ሁለት ቀን ምናምን ቆየ። ከዛ ቤት ተገኘ ተባለ ሰምሪቨል ሮድ ላይ ያለው የቸርች ቤት አለ። እዛ የቸርች ቤት ሁላችንም ገባን ማለት ነው። አስራ አምስታችን የቸርች ቤት ገባን። የቸርች ቤት ደግሞ ስንገባ እዛ ምግብ ከፉድ ባንክ ይመጣለናል። ያኔ አሳልም ሲከር ስትሆን ምንም አይነት እገዛ አታገኝም ከገቨርንመንት ፋይናንሻሊ ማለት ነው። ከፉድ ባንክ ግን አሳልም ሲከር ሪሶርስ ሴንተር ምግብ በካርቱ ሙሉ የሚያመጡት የፈለግነውን እንመርጣለን፣ ይመጣል እዛ አብዛኞቻችን ወደ ማርቢ ነው። ከዛ እዛ ቁጭ ብለን ትራምፖሊንግ አለ ኩክ እናደርጋለን። ተራ ውጥተን ማለት ነው። እኔ አሁን ብዙ ጊዜ ከዛ የሚመጣውን ነገር ኤክስፐሪመንት ማድረግ ስለምወድ ቦክሶችን ከፍቼ ኬክ መጋገር ምናምን ነው ምወዱ። አሁን እስካሁን እናወራለን። ከነሰብ ሊጋል ግርማ ደግሞ ኦቨን ውስጥ የሚገባ ነገር ይወዳል። ትንንሾቹን ተዋቸው በቃ፣ የሚያስቅ የሚያስቅ ታሪክ ነው ያለን ሩዝ ሙሉ እንድትሞልቶ ውሃ ሞልቶት ሩዙ ሲያድግበት ከንደገና ሌላ ድስት ሲሞላ አራት ደስ የሞላ ልጅ አለ። ውደ ነው። ከዛ ከአስኮት ቤል ደግሞ የሚመጡ ነበሩ። ግሩፕ እነ ሂሩት የነ ሂሩት ግሩፕ ማለት ነው። የእነ ሂሩት ግሩፖች ይመጣሉ ከአስኮት ቤል። ቡና ያፈሉልናል። ለአመት በዓል ምግብ ሰርተው ያመጡልናል። በጣም ደጉ ዘመን ማለት ነው። ሜን ደጉ ዘመን ነው። እውነት ነው ያሰኛል እንዴ ፋፈሻ ልኳል። በቃ ልኩ እንደዚህ ያደርጉልን አልኩ። ካሁን ምግቡን አምጥተው ምን ብለው ፊሉ ምናምን ቡና ያፈሉልናል እንዳይሰማን በቃ ያመሳለ ምናም እንዳይሰማን ያደርጉናል። እኔ እና ሰብላሁን ጸጉራችን ተሰርቶ ማያውቀው ሴት ይሁ በቃ ምንም ጸጉራችን ተነግቶ አያውቅም። ያው ሹሩባ ምናም ይሆናል እንጂ በቃ ጸጉራችን ምንም እነሱ ጸጉር መጠቅለልን ማለት እንደዚህ ነው ማኔጅ ለማድረግ ወይ ፐር መቀባት አለባቸው ወይ ምናምን ብለው አስኮት ቤል ወስቶ ጸጉራችንን ሰርተውን ይቀጠሉ ከአሁን በኋላ ፀጉራችን ጠቅሉ እንደዚህ እንዳይበላሽባቸው ምናምን፣ እኛ ምንም አንድ ቀጠቅረዳው ከዛ የለም እንትን እና ሴቶቹን በቃ ይመጣሉ፣ ይመክኑናል። ከዛ ደግሞ እናበራ ይመጣሉ። እናበራ ይመጡ እና ማታ ማታ ኬዛችንን ይጽፋሉ። ኬዛችንን ይጽፋሉ። ከስራ ውጭ ደግሞ የሚመጡ ደግሞ አሉ። እንደዚህ ኢትዮጵያ ኮሚኒቲ በተለይ አበራ ወይኔ፣ ማን ነው ደግሞ እና የጠበበልኞች ደግሞ ማን ነበረ? ብቻ ይመጣሉ፣ ብዙ ሰዎች ይመጣሉ። ያው ነጋሻውም እንዳሉ ሆኖ በዚህ ሙያ ላይ እውቀት ያላቸው ወይ እንደዚህ ጊዜ መጽሐፍ እውቀት ያላቸው ሰዎች መጥተው ደግሞ በግሩፕ ተከፋፍለውን መጽሐፍ ያለበትን ነገር ይጽፋሉ ማለት ነው እና በዛ ሁኔታ ሆነን ነው የመጀመሪያ ወራቶቻችን ያለፉት ማለት ነው። በጣም ደስ የሚል ጊዜ እዛ ቤት ውስጥ ወደ ስንት ወር ነው የኖረው? ወደ ስድስት ወር ነው የኖር ነው። ሙያችሁስ በእንደምን ቀጠለ? ከየጋራ መኖሪያ ወደ ግል ህይወትና ወደ ግል ሙያው እንደምን ልትሻገራዩ በቃችሁ? እዛ እያለን ያው ሁላችን ማለት እዛ ጋር አንዳንድ ፈተናዎች የእንግሊዝኛ ቋንቋውም ከእንደገና ደግሞ እንደዚህ ክላስ የሚገቡት ክላስ ይገባሉ ምናምን እኔን ሰጀስት ያደረጉኝ በሰዓቱ እንደ እኛ ኳድራት ኮስችኖችን ሳይመንታን ኮስች ምንባቸውን በእጃችን ነው የምንማረው የነበረው እና የካልኩሌሽን ካልኩሌተር አንጠቀምም ያልቤት ሆነ ነው እና በጣም ይገርማቸው ነበር በጣም ማለት ነው። እና ከዛ አንቺ አንቺ በቃ እንደው በቃ መፈተን አለብሽ አሉ። መ የምትመርጪው ነገር ሴፍ የሚሆን ምን የሚሆን በቃ መፈተን አለብሽ አሉ። ከዛ በሰዓቱ ደግሞ ምንም አይነት ሰፖርት አናገኝም። ማለትኩም እኒያም ፐርሰናሊ ማደርገው የነበረው አንደኛ በአካባቢ የምን የሰርከስ ጥበብን የሚያስተምሩ አሉ ሲባል ውመን ሰርከስ የሚባሉ አሉ የሴቶች ሰርከስ፣ እዛ አቴንድ ማድረግ ጀመርኩ ውመን ሰርከስ። ከዛ ደግሞ አክለን ስትሪት እኔ በጣም አቶ በቃ ማወቅን ስለምፈልግ እንትን እላለሁ ወደ አክለን ስትሪት ደግሞ ይጄ ደግሞ መንገድ ላይ ባስካረግ ነበረ ጸጉር ሰራ ነበረ ዝንብዬ መንገድ ፊቱ ጋር እሰራ ነበር። እና በዛ ዝንብዬ የተወሰን ነገር እለቃቅማለሁ፣ የተወሰነ ብር እለቃቅማለሁ። እኔ በተፈጥሮ የምን አይነት ነገር አለኝ መሰለህ? ከኢትዮጵያ ጀምሮ ማለት ነው። ኢትዮጵያ ጀብሎ ሸጭ ነው ያደኩት። አራት አመት ሸጫለሁ። ከዛም ደግሞ ወደ አውሮፓ ስሜት ደግሞ የኢትዮጵያ እቃዎችን ይዤ እጅ ይሸጥ ነበረ። ከውጭ ደግሞ እቃዎችን ይዤ እየገባው ይሸጣሉ። ልጅ መንገድ ልጅ ሆኜ ነው እንደዚህ የማውቀው። እንግዲህ ሲጋራ ስትሸጥ፣ እኔ ማስቲካ ምናምን ስል ከዘጠኝ እስከ አስራ ሶስት አመቴ ነው ሄደ ነበረው። ካፒታሊዝም ደምሽ ውስጥ የገባው ገና ከሰርከሱ ጋር አብሮ ነው ማለት ነው። አዎ አባቴ ቴክኒካል ማናጀር ነው የነበረው። ቤተሰቦቻችን ሚድል ክላስ የምትለው አይነት ቤተሰብ ነው ያደኩትኝ። ግን አባቴ ራሱ ኧረ አንቺ ታሰድብኛለሽ ና ምስል እኔ ያንተን ምንም አይነት እርዳታ ማልፈልግም ብዬ እዛ ጋር እሸጣለሁ። ከዛ ብሔራዊ ትያትር ስቴጅ ላይ ደግሞ የዘጠኝ አመት ሁኜ ዝክረኪነ ጥበብ የሚባል አለ እዛ ጋር ትንሽ ትርኢት አቀርባለሁ። እዛ ጋር ደግሞ እንግዲህ በዛ ሰዓት አስበው፣ ሁለት መቶ ስልሳ ብር ይከፈለኝ ነበረ። የልጅ ከበርቴ ነሽ ማለት ነው። እንደዚህ የራስን ስራ መስራት የራስን ስራ ማበጀት ከጀመርኩ እኔ በጣም ቆይቻለሁ። ለቤተሰቦቼም፣ ለሚያገለግለው ሰው፣ አብሮ ላለ ሰው ራሱ አብሮ ለሚሸጡ ልጆቹ ራሱ ጋብዝ ነበር፣ የተለያየ ነገር በዛ እድሜ ማለት ነው። ከዛ በዛ ገንዘብ ዋና እማራለሁ፣ ጂምናስቲክ ፌዴሬሽን ሄጄ ጂምናስቲክ ሰራለሁ። ቤተሰቦቼ ምንም ነገር አልጠይቅም። ከዛም ሰርከስ ከጀመርኩ በኋላ ደግሞ እንዳልኩ ያንን ወደ ውጭ መውጣት ስጀመር መፋቂያ ሸጫለሁ እኔ ጀርመን ሀገር የሀገር ቤት መፋቂያ ማለት ነው። የሀገር ቤት መፋቂያ ምክንያቱም ያኔ ገባ እንደዚህ አይነት ኮንሴንስ የለውም። ያኔ እንትን የለም ማለት በአሁን ሰዓት ህጉ ከብዷል፣ የትም ሀገር ላይ ማለት ነው። ያኔ እንደዚህ ጤና ፌክት ምናምን ምንም እንደዚህ የምትባለው ነገር የለም። ገባ እና በዛ ያንን አድርጌ ያለው ከዛ እንዲያውም የመጨረሻው የሚገርም ጀርመን ሀገር ስትሄድ አፍሪካ ወርቅ ቤት የሚባል አለ። አዲስ አበባ ና ለአባቴ ወርቅ ልገዛ ለፈለኩ ሄድኩኝ እና ይሄው ዛሬ ልጄ ወርቅ ካልገዛው ብላለኛ ው ለእኔ ልመርጥ ነው የመጣሁት ይላል። እዛ ብዝነኝ ነኝ ኔ እዛ አየኝ ና ከምረትን ምን አሉ ምናሉ የታየት ሀገር ነው ምትሄዱ አላ ትሄዳለች አሁንም ጀርመን ልትሄድ ነው። ለምን ያኔ በጣም ውጭ መውጣት ከባድ ነው። ለምን ወርቅ መቁረጫ አታመጨልንም እሺ ብዬ ያንን ወርቅ ትንሽ ነገር ናት እና ከዛ ከጀርመን ሀገር የሚያቀብልሽ ሰው አለ እሱን ይዘሽ ትመጫለሽ ብሎኝ እሱን ይዤ ስመለስ መጥቼ እንዲያውም ብዙም ብዙ ብር ነው ያገኘሁት ብዙ ብር በቃ ሰርቼ ማለት ነው እና አውስትራሊያ ስትመጣ ደግሞ አይሬሜንበር ያው እንደለመድኩት እቃዎች ይዤ እመጣ የለ መፋቂያውን ንጅ ስመጣሽ አይደለም ወርቅ አፕግሬድ አድርጌያለሁ። ያኔ እኮ እረሳሽለሻል ማለት ነው። አውስትራሊያ ስመጣ ወርቆስ ይዤ መጣሁ። ሌሎች የባህል ነገሮችም እያለሁ ግን ወርቆስ ይዤ መጥቼ ነበረ እና በጣም እዛ አውስትራሊያ ያለው ሰው ደግሞ በኬንያ፣ በሱዳን፣ በምናም የገባ ሰው ስለሆነ ወደ ኢትዮጵያ ይመጣል እና ዴቤር ሶ ሀፒ ትስቲ እነህ መስቀሉት ምናምን ያኔ አውስትራሊያ ስንቀር የማስታውሰው እጄ ላይ ከአምስት ሺህ ምናምን ዶላር በላይ ነበረ። አገር ሆኑ በልጠ እስኩቻል ሲሆነት እንደው ኢንቴንሽን ነው። ስለዚህ ነው አሁን ቢዝነስ ምናምን መስራት በጣም ደስ ይላል ስለነበረ እዛም ከመጣው በኋላ ተቀጥሬ ምናምን የመስራት ፍላጎትም የለኝም። ተማሪ ነኝ፣ የጠጉር ችሎታ አለኝ፣ የአንዴ አድርጌ ኢምፕሊሜንት አደርጋለሁ አልኩኝ። ባስ ካረግ ነበረ። ከዛ ደግሞ ከትምህርት ቤት ከሲን በርንጎን አፍሪካ ኢኮ የሚባል ጠጉር ቤት ነበረ። በሳምንት አንዴ እሰራለሁ እዛ እዛ ደግሞ ሰራ የነጮች ቤት ስለሆነ አንድ ቅዳሜን ሰርቼ በሰዓቱ ሰባት መቶ ዶላር ስምንት መቶ ይዤ እወጣለሁ። እና በሳምንት አንዴ ነበር የምሰራው። አምስቱን ቀን እማራለሁ፣ አንድ ቀን እሰራለሁ። እሁድ የእረፍት ቀን ነው። ሰኞ ሱ እገባለሁ፣ ይገባሉ አስወራይቱ። በዛ መልኩ ነው ትምህርት የተማርኩት። እኛም ደግሞ ማርቢኖ እንግ ያለው ሰምሪቪል ያለው ቸርች ሀውስ ውስጥ እየኖርን ከዛ የወጣ ነው። እንዴት ነው መከፋፈል ነበረብን። ቤቶች መገኘት ጨመሩ። እነ ጋሻ ወይ ኢትዮጵያ ኮሚኒቲ በጣም ፕሮቴክቲቭ ነበረ። ከእኛ ባትርቁ ጥሩ ነው፣ እናንተ ልጆች ናችሁ ምናምን ይሉናል። ያኔ ደግሞ ሞባይል መጣ፣ ይመጣ ደግሞ ያዝን ሁላችንም ሞባይል። ከዛ አረተው እንዳትርቁ፣ እዚሁ አካባቢ ፖቲ ማኛ። ደግሞ ምንድነው ሊብሬት መሆን ፈልግ፣ ሊብሬት ገባ ምክንያቱም ልጆችን ብንሆን ዩሮፕን ምናምን አይተን ይመጣል ብዙ ነገር እና ሞር ዲነንት መሆን ነው የምንፈልገው። እና ካልተን ገባን ማለት ነው። ካልተን አውሲን ኮሚሽን ካልተን ገባን እና ካልተን ገባን። የተወሰኑት ደግሞ ስራ የሚሰሩት ደግሞ ወደ ግላቸው ገቡ። ትንሾቹ ደግሞ ወደዛ ሚስአን የምትባል የማሪቢኖን አስተማሪ ነበረች የራሷ ቤት ነበራት እና እዛ አስገባቻቸው። ነዛ እዛ ማሪቢኖን ግሮድ ላይ ነበረ ቤት ነበረ። በዛ መልኩ ተከፋፍለ መኖር ጀመርን ማለት ነው። ካልተን ባለው አሁን እኔ ካልተን ስለነበርኩ ያው በትራም እንሄዳለን መጣለሁ ትምህርት ቤት ከተማ መሀለው ሲኒማው ምዛወን ያለው ሁሉም ነገር ይወዝጉት በጣም ጥሩ ነበረ ለኛ። የወይዘሮ ሶስና ወጋየው ግለ ህይወት ትረካ በዚሁ አላበቃም። በቀጣዩ ክፍለ ዝግጅታችን የሀገረ አውስትሬሊያ የሰርከስ ህይወታቸውን እንደምን እንደጀመሩና ወደ ሀገር ቤት ለመመለስም ስለምን እንደሻቱ አንስተው ያወጋሉ። ከማህበረሰብ ለማህበረሰብ